ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ። ኢትዮጵያውያን ሰዓሊያን የዓለምን ዓይንና ቀልብ የመስረቅ ኃይል ያላቸው ሥራዎቻቸው በቅጡ ለገበያ መቅረብ ባለመቻላቸው ከሥራዎቻቸው ሳያተርፉ ቆይተዋል። በአንጻሩ የዓለምን የስዕል ገበያ ቀልጠፍ ብለው በተቀላቀሉ ሀገራት የሚኖሩ ሰዓሊያን በሥራቸው ከመደጎም አልፈው በመላለም አድናቂዎቻቸውንና ተከታዮቻቸውን እያበዙ ይገኛሉ። ከአምስት ዓመታት በፊት በሁለት ትውልደ ኢትዮጵያውያን የተቋቋመው አዲስ ፋይን አርት የተባለ ተቋም ይህን ሁኔታ ለመቀየር እየጣረ ይገኛል። በዓለም የኪነጥበብ መዳረሻ ስፍራዎች የኢትዮጵያውያን ሰዓሊያን የማዕዘን ስራዎች ያስጎበኛል፣ ለገበያ ያቀርባል፣ ያስተዋውቃል። ለመሆኑ የኢትዮጵያን ሰዓሊያን ስራ በዓለም ገበያ ውስጥ ያለው ዋጋ ስንት ነው? ዛሬ ምሽት ከአዲስ ፋይን አርት መስራቾች መካከል አንዱ ከሆነው አቶ መሳይ ኃይለ ልዑል ጋር ከምንወያይባቸው ጉዳዮች መካከል አንዱ ነው። ዓለም አቀፍ ኪናዊ ወሬዎችና ሙዚቃዎችም ተካተዋል። አቶ መሳይ አስቀድሞ ስለ ተቋሙ ጅማሬ በጥቂቱ እንዲያጫውተን ይሁን። እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች፣ ስምንት ዓመት በፊት ነው የተገናኘ ነው እኔ እንኳን እዚህ ሙያ ውስጥ ወደ ሀያ አመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር ጋለሪም ነበር የሎስ አንጀለስ። እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም ስለ አፍሪካን አርትን ብዙም ምንትን ስላልነበረ እይታውም ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር አዘዛሬ ስምንት ዓመት ተገናኘን። ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሽስ ነች። ይህንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች። ትልቅ ቦታ ልንጠቀምበት የምንችል አገኘች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛዛ እንደዛ ተብሎ ተጀመረ እና በሁለት ዓመት አጭር ጊዜ ውስጥ ሁኔታውን ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ አርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ ለቆት እየመጣ ፣ ውጭም ደግሞ ከአፍሪካ አሜሪካን ሀገርም አውሮፓ ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ነው ያለው ሁኔታው ብለን እዚህም ያለውን ሁኔታ እኔም በጣም አውቀዋለሁ። ከአርቲስቶች ጋራ ከሀያ አመት በላይ ግንኙነት አለኝ ገመገምንና ስናየው ትልቁ ችግሩ በዚህ በኢትዮጵያን አርቲስቶች በኩል የሚያጋጥማቸው የነበረው ከኢትዮጵያ ውጭ ወጥተው መሳተፍ የነበራቸው እድል በጣም በጣም ጠባብ ነበር። ያንን እዚህ በጋለሪ የሚሰራ ብዙም አልነበረም። እውነትም ለመናገርም አልነበረምም ደፍሬም አልነበረምም ብል እዚህም ያሉት ጓደኞቼ እንደማይቀየሙ ተስዋለኝ እና ይህንን ችግሩን እንዴት አድርገን ነው የምንፈታው? አይ አሁን ዓለም ማርኬት ውስጥ ገብተን ካልተሳተፉ የኛ አርቲስቶች፣ እንደገና ደግሞ ከኢንስቲቱሽኖች ጋራ ያለው ግንኙነት፣ ከሌሎች ጋለሪዎች ጋር ያለው ግንኙነት ካልዳበረ በቃ እዚሁ ነው እዚሁ አዲስ አበባ እዚሁ ኢትዮጵያ ውስጥ ብቻ ነው ብንፍጨረጨረውና ይሄ ሊሆን አይችልም። መጀመሪያ አዲስ አበባ ጋለሪ ንክፈት። ለምን አዲስ አበባ? አይ፣ እዚህ መሬት ላይ ያለውን ችግር ተረድተን እዚሁ ሆነን ከሰራን ውጪ ስንወጣ ሰውም ያከብረናል። እነዚህማ ከዛ ነው የወጡት። ታሪኩን ያውቁታል፣ ሂስትሪውን ያውቁታል። ያለውን ሁኔታ በደንብ ተገንዝበው የሚሰሩ ናቸው ስለሚሉ በቃ እኛ መጀመሪያ አዲስ አበባ አቋቋምን በዛው ስድስት ወር ውስጥ እንግሊዝ ሀገር አቋቋምን እና ይሄንን መስመር ለኢትዮጵያን አርቲስቶች ዓለም ገበያ ውስጥ ዓለም ያሉት ኢንስቲትዩሽኖች ጋራ ያለውን ሪሌሽንሽፕ ለማዳበር በዚህ በኛ ጋለሪ በለንደንም በአዲስ አበባ አድርገን እናሳትፍ ብለን ነው የዛሬ አምስት ዓመት ትንሽ ወር አልፏል ጃንዋሪ ዘጠኝ 2016 በፈረንጆች ተመሰረተ። እንግዲህ አቶ መሳይ፣ ዲስቫይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ሥራ በዓለም ለሚገኙ የስዕል ወዳጆች እያስተዋወቀ ነው? በዓለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው? እኛ እንግዲህ ገባ ገና ዳዴ ነው የምንለው ስንጀምር የነበረው እና ለመሳተፍ ው ያሰብነው ደረጃ ለመድረስ መጀመሪያ ማድረግ የነበረብን ትልቅ የአርት ፌሮች አሉ። አለም ላይ ለንደን አለ፣ ኒውዮርክ አለ። አሁን ኒውዮርኩ አርመር ይባላል። ለንደን አለ ዋን ፊፍቲ ፎር የሚባላል የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘን በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻልነው። እና እነዚህ ቦታዎች እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው። እዛ ነው ዲስካቨር የምትደረገው። ከሌክተሮቹ ይመጣሉ፣ ፀሐፊው ይመጣል፣ ኩሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ ስልሳ ሰባ ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ። አንዳንዶቹ ሃያ ሰላሳ ሺህ ሰው ነው የሚመጣው እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኝ ነው የሚገኘው። የመታወቂያ መድረኩ በጣም በአጭር ጊዜ ውስጥ ስላንተ እንድትታወቅ እነማናችሁ፣ ለምን እኛ ገባህ አንታወቅም፣ ይመስለናል እዚህ ሀገራችን ውስጥ አርቲስቶቹን በቃ የተከበሩ ናቸው፣ አድናቆት አላቸው። ግን በዓለም ደረጃ በምትሳተፍበት ጊዜ እውነቴን ነው። እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው ለምን ይሄን ሰርቶ የሚያቅ ስላልነበረበት በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ያ ለድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አገኙ። በዛ የተነሳ ያኔ የነበርንበትና ዛሬ ያለንበት ደረጃ በጣም በጣም በጣም ይለያል። ቀደም ብለህም አንተ ጠቅሰኸዋል በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ስራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ? እኔ እውነት ለመናገር አርባ ዓመት ነው የተቀመጥኩት አሜሪካን ሀገር። አሜሪካን ሀገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከአርባ ዓመት በኋላ እድሜም እየጨመረ ነው የመጣው ም ሀገሬ አንድ ቀን ገብቼ እኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባዬ እንግሊዝ ሀገር ነው ቤተሰቡ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ። ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቴር የተደረኩትና እና በሱ በሱ ደስተኛ ነኝ። እንደገና ደግሞ ገባን የኢትዮጵያ ሁል ጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ አልነበረ ምን የመጥጭ ጊዜ ማጠፋ መላው ኢትዮጵያን እዞር ነበረ። ገባ የማልሄድበት ጋራ፣ የማልገባበት ገደል፣ የማላየው ገዳም ስመጣ በየአመቱ አንዳንዴ ሁለቴ መጥቼ ስለምዞር በዛ ላይም ደግሞ የነበረችኝን አንዳንድ ትርፍ ጊዜም ደግሞ እዚህ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ ሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀኛል። ገባ እውነት እኛ ፋብሪካ አደለንም። ገባ እንደ ፋብሪካ ለምን እንቆጠራለን አንዳንድ ማሟላት ያለብን መስፈርቶች አሉ ህግጋቶች አሉ እነሱን ሁሉ ገባህ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር እውነቴ ነው መጀመሪያ በኋላም ደግሞ ያሳዝንኛል ገባህ ለምን እኛ አሁን ገባህ ሌላ ምንም አጀንዳ ይዘን አይደለም የመጣ ነው ይህንን ነገር አምነንበት አምነንበት ውጪ አውተን እናሳትፈው ለምንድን ነው የኢትዮጵያ ሯጮች ብቻ ውጭ ወጥተው እንደዚህ ያሉ ትልቅ ነገር ክብር አግኝተው ሀገራቸውን አስታውቀው ራሳቸውን ጠቅመው ከዛም አልፈው ደግሞ ገባ ብዙ ብዙ ኢትዮጵያኖች ስራ ላይ ያሳትፋሉ? እና ለምንድን ነው እሱ ብቻ የሚሆነው? ሌላም ሌላ ነገር መሆን ይችላል። እና ሰዓሊዎችም፣ የኢትዮጵያ ሰዓሊዎች ያንን ዕድል ማግኘት ይገባቸዋል። ለምን ስራቸው በጣም በጣም በጣም በጣም የሚደነቅ አርቲስት ያላት ሀገር ነች ያው እኛም እዚህ ብዙም እዛ ላይ ስለማናተኩር ነው እንጂ በቃ ችሎታ እያለ ግን እዚህ የነበረው መሬቱ ላይ የነበረው ነባራዊ ሁኔታው ትንሽ ከባድ ነበር። ገባ በተለይ የታክስ ዋል አለ መቶ አስር ሚሊዮን ህዝብ የሚኖርበት ሀገር አንድ አርቲስት ዛሬ ቀለም፣ ካንቨስ ከአንድ የአርት ሰፕላይ ስቶር ገብቼ ገዝቼ ሙያን ማዳበር ይችላለ የሚልበት ሀገር አይደለም። እንደዛ አይነት እንኳን ቦታ አንድ ሱቅ እንኳን የለም። ይሄ በደንብ የተቋቋመ ሱቅ ገባ እንደዚህ ያ የሚያስፈልጋቸውን ቁሳቁስ እንኳን የሚገዙበት ሰው እኛ በጣም ከታች ነው የምንጀምረው እና በዚህ ላይ ደግሞ አንዳንድ ደግሞ በመንግስት በኩል አለማወቅም ይሆናል ገባ ያሉት ህጎች፣ የታክሱ ደግሞ በተለይ የታክሱ በጣም በጣም ዲስካሬጅ ያደርጋል እና ግን እንደዛም ሆኖ ግን ይኸው እየተጋፋል እንግዲህ እዚህ ደርሰናል። በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። የኢትዮጵያን ስዕል ሥራዎችንና የዓለም ገበያን በተመለከተ ከአቶ መሳይ ኃይለ ልዑል ጋር የጀመርነውን ቆይታ እንመለስበት። አለ አቶ መሳይ አዲስ ፋይን አርት የተሰኘ የሥነ ጥበብ ሥራዎች ማሳያና መገበያያ ተቋም መሥራቾች መካከል አንዱ ነው። አጫጭር ኪነጥበባዊ ዜናዎችን አሰምተናችሁ እንመልሳለን። ኮሮና ቫይረስ ያቀዘቅዘው የዩናይትድ ስቴትስ የፊልም ኢንዱስትሪ እየተነቃቀ ይመስላል። የዚህ ማሳያ ተደርጎ የተቆጠረው ደግሞ በቅርቡ የተለቀቀው ጋድዚላ ቨርሰስ ኮንግ ፊልም ያስመዘገበው ገቢ ነው። ጋድዚላ እና ኮንግ የተባሉ ግዙፍ ፍጥረታትን ፍልሚያና ግጭት ማጠንጠኛ ያደረገው ፊልሙ በተለቀቀ በአምስት ቀናት ውስጥ 48.5 ሚሊዮን ዶላር አስገብተዋል። ወረርሽኙ ከተከሰተው ወዲህ ከአንድ ፊልም የተገኘ የገቢ ክብረ ወሰን እንደሆነም ቫራይቲን ጠቅሰው ሮይተርስ ዘግበዋል። በመድረክ ስሙ ዲኤምኤክስ የሚታወቀው ኤርል ሲመንስ በ50 ዓመቱ ትናንት ከዚህ ዓለም በሞት ተለይተዋል። የሶስት ጊዜ የግራሚ ሽልማት እጭ የሆነውና የራፕ ስልት አቀንቃኙ ዲኤምኤክስ ለሞት የተዳረገው በድንገተኛ የልብ ሕመም ምክንያት እንደሆነ ተነግረዋል። ከሙዚቃ ስራዎቹ በተጨማሪ በአርባ የፊልምና የቴሌቪዥን ስራዎች ውስጥ ተሳታፊ የነበረው ኤክስ በተለይ በጎርጎሳውያኑ ዘመን 1998 ዓ ም ላይ በለቀቀው ኤስ ዳርክ ኤን ሄል ኢዝ ሃት አልበም የአሜሪካ የሙዚቃ ሰንጠረዥ አምስት ደረጃዎችን በተከታታይ በሙዚቃዎቹ ተቆጣጥሮ ነበረ። ከእሱስ ጋር በተገናኘ ህይወቱ ሲናጥ የከረመው ኤክስ የ15 ልጆች አባት ነበር። ኢትዮጵያውያን አንጋፋ የኪነ ጥበብ ሰዎችን የማመስገን መርሃ ግብር ከሰሞኑ ተካሂደዋል። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በተለያዩ ዘርፎች የኪነ ጥበብ ስራዎችን ላበረከቱ ወደ ሃምሳ የሚጠጉ የኪነ ጥበብ ሰዎች የክብር ሜዳ ይሸልመዋል። ተሸላሚዎቹ የተመረጡበት መስፈርት በስነ ሥርዓቱ ላይ ተገልጿል። የተወሰነውን ንስማ በቀጥታም ሆነ በተዘዋዋሪ ለተሰማሩበት ሙያ እድገት የሰሩ ለማህበረሰብ ህይወት መሻሻል፣ ለሰላም፣ ለጠንካራ ማህበራዊ ትስስር ለፍቅር ማህበረሰባዊ እሴት መዳበር ለሀገር ሉዓላዊነትና ተያያዥ ለሆኑ ሀገራዊ ጉዳዮች ያበረከቱት ጉልህ አስተዋጽኦ ታሳቢ ተደርጓል። የተሸላሚዎቹ ዕድሜ ስድሳና ስድሳ አካባቢ እንዲያውም ከዛ በላይ እንዲሆን ወይም መሆኑን ታሳቢ አድርገናል። ለሽልማቱ ከበቁት መካከል የተወሰኑትን ለመጥቀስ ያክል አብራር አብዱ፣ ፋንቱ ማንዶዬ፣ ደበበ እሸቱ፣ አበበ ቀጸላ፣ አበጋዝ ክብረ ወርቅ ሺዮታ ሙላቱ አስታጥቄ፣ ነዋይ ደበበ፣ ሙሉ አለም ታደሰ፣ አለምፀሐይ ወዳጆን መጥቀስ ይቻላል። ወደ ጀመርነው ቆይታችን ከመመለሳችን በፊት በዕለቱ ለሽልማት ከበቁት መካከል አንዱ የሆነውን አለማየሁ እሸቴን ሞቅ ደመቅ ያለ ዜማ እንስማ ምሽቱ ደመቀ ይለናል። ተመልሰናል። ጋቢና መዝናኛ ከአሜሪካ ድምፅ የዛሬ እንግዳችን አቶ መሳይ ኃይለ ልዑል ነው። አቶ መሳይ በዓለም ዙሪያ የኢትዮጵያን ሰዓሊያን ስራ በማስታወቅ ላይ የሚገኘው አዲስ ፋይን አርት መስራቾች መካከል አንዱ ነው። አቶ መሳይ በግልህ የኢትዮጵያ የስነጥበብ ታሪክንም እንደምታጠና ሀሳብህንም በተለያዩ አጋጣሚዎች እንዳጋራ አንብቤያለሁ። ከኢትዮጵያውያን ሰዓሊያን ስራዎች ለአንተ የትኛው ልዩ ቦታ አለው? አግኝቼ ስለ ስራዎቹ በጠየኩት የምትለው የምትለውስ ሰዓሊ የትኛው ነው? እምልህ፣ ያው መቼም እንግዲህ አትፈርድብኝም፣ ትንሽ ባዳላ። ከኛ ጋር የሚሰሩት አርቲስቶቹን እኛ ራሳችን መርጠን ነው የምናሳትፋቸው እና እነዚህን አርቲስቶች ያው አድሎን ብለው እነሱን እነሱን መውደድ ብቻ ሳይሆን፣ እውነት ለመናገር ጋለሪ ደግሞ አሁን ለምሳሌ በኛ በኩል ከአንድ አርቲስት ጋር ስራ ከመጀመራችን በፊት ለንደን ያለው ቲም፣ እዚህ ያለነው ቲም እንገናኝና በስልክም ይሁን በዙምም ይሁን ብቻ ተነጋግረን የአንዱን ሰዓሊ ስራ ወይም የአንዷን ሰዓሊ ስራ እናይና እንዴ ቆይ ይሄ ይሄንን እንዴት አድርገን ነው የምናሳትፈው? የት ነው የምናሳትፈው? የት ነው የምንሸጠው? እነማን ናቸው በእኛ በኩል ሊገዙ የሚችሉት? ይሄ ይሄ ሁሉ መገምገም አለበት። ገባ? ለምን ያው ቢዝነስ ነው እውነት እንናገር እና ቢዝነስም ስለሆነ አንዳንድ ጊዜም እኛም ከእኛም በኩል ድክመት አለ። ምክንያቱም ሁሉንም ማሳተፍ አንችልም። ለምን ሁሉም አንድ አይነት ስራ አይሰሩም። አንዳንዶቹ ስራዎች ገባ? ለእኛ ጋር ከኛ የሚገዙት ያሉት የኛ ከሌክተሮች ላይመቻቸው ገባ ላይመቻቸው ስለሚችል ከኛ አይገዙንም። ስለዚህ እኛ በኛ አቅም የት ነው መሳተፍ የሚችለው? የአርቲስ ወይ አርቲስ ብለን ነው የምንገበግበው። አሁን ለጠየቀኝ ጥያቄ ከጓደኞቼ ጋር ልታጣላች ስለሆነ የእኔ መልስ እውነት ለመናገር ትልልቆቹንም በጣም በጣም ወዳጅ ናቸው። አንጋፋ የምትላቸው አሁን ታደሰ መስፍን ከኛ ጋር ይሰራል። በጣም በጣም ደስ የሚሉ እነዚህ የኢትዮጵያ የምታውቃቸው ገበያዎች የሚመጡትን ሴቶች በውበት ጨምሮ ቆላቸው ቆመት ጨምሮላቸው አሳምሯቸው በቃ ኩራታቸውን ነው ማሳየት የሚፈልገው፣ እሱን ያደርጋል። ሉሰገር በጣም በጣም ነው እዚህ የታወቀ አርቲስት ነው። ደግሞ ከእነሱም ደግሞ እድሜ ትንሽ ዝቅ ያሉም ደግሞ እነ አዲስ ገዛኸኝ ያሉ እነ ተስፋዬ ኦርጌስ አሉ። ዩሮፕም የሚኖሩ አሜሪካን ሀገርም የሚኖሩ ብዙ ወጣት አርቲስቶች አሁን ከኛ ጋር የሚሰሩ አሉ። አሁን የእነሱ ስራ የኢትዮጵያዊነት መንፈስ ላታይበት ይችላል። ለምን የኑሮ ኤክስፔሪንሳቸው አሜሪካ አገር ስለሆነ እንደዛ እንደዛ አይነት ስራ ከዛ ከላይፋቸው ኤክስፔሪንስ የሚሰሩ ስራዎች ያሳያሉ፣ ይሰራል። እዚህም ኢትዮጵያም ቢሆን አሁን ደግሞ በቃ እንደ በፊቱ አይደለም፣ ነፃ ሆኖ ነው አርቲስቱ የሚሰራው። ኢንተርኔት አለ፣ ብዙ ሀሳቡን ማዳበር ይችላል፣ ብዙ ነገር ማየት ይችላል እና የግድ ያው የቤተ ክርስቲያን ወይም ውበት ያላት ሴት ወይም ይሄ ላንድስኬፕ የምንለው አይነት እንደዛ እንደዛ ብቻ አይደለም ዛሬ ኢትዮጵያን አርቲስቶች የሚሰሩት። እውነቴን ነው በጣም በጣም በጣም የሚገርሙ ይሄ ዘመናዊ የምትለው ኮንቴምፖራሪ ስራዎች የጊዜውን የጊዜውን የሚገልጹ ስራዎች ብዙ ብዙ ብዙ ስራዎች ይሰራሉ። አንዳንዴም ፖለቲካ የሆነም ነገር የሚሰሩ ይኖራሉ። ግን ያ እንደዛ እንኳን ብዙም ባይኖርም በአጠቃላይ ግን አሁንም እንደገና በርስህን ለመመለስ የሰጠሁ ስሞች በአጭሩ ነው እንጂ ወጣቶች ያሉ፣ አሁን እነ ትዝታ፣ እነ ሰሎሜ ብትል፣ እነ ግርማ በርታ ፎቶግራፈሮች፣ እነ ማኪል ጸጋይ፣ እነ ኢየሩሳሌም አሁን ከኛ ጋር የሚሰሩ ብዙ ብዙ ጎበዞች አሉ። ውጭም እነ ታሪኩ፣ እነ ዳንኤላ፣ እስራኤል አርቲስት አለች። የእኛ አሁን አርቲስቶች ዩሮፕ አሉ፣ እስራኤል ሀገር፣ አሜሪካን ሀገር እና በሰፊው ነው የገባንበት። ከባለፈው ዓመት ወዲህ በመላ ዓለም የተፈጠረው የኮሮና ቫይረስ የሰዎችን እንቅስቃሴ ገድበዋል፣ ብዙ የስነ ጥበብ ማሳያዎችም እንዲዘጉ አድርገዋል። የእናንተ ስራ ደግሞ ያው ሰዎች በአካል በስዕል ማሳያ ተገኝተው የስዕሉን መንፈስና ይዘት እየገመገሙ የሚወስኑበት አይነት ነው። ምን አይነት ጫና ፈጠረባችሁ? በምን ሁኔታስ ተቋቁማችሁ ታለፋችሁ? መጀመሪያ ላይ በጣም ያስደነግጥ ነበር። ለምን እኛ የምንሸጠው በብዛት በደንብ አስቦ የሚገዛ ሰው ነው እና አቅምም ያለው ነው። ያ ሁሉ ሰው ገባ። አሁን በተለይ በተለይ እዚህም አዲስ አበባ ቁጭ ብለን የምንሸጠው እውነት ለመናገር ከዘጠና ፐርሰንቱ በላይ የኛ ገዥዎች ውጭ ናቸው። አሁን ለምሳሌ ከአዲስ አበባ ያለው ጋር ስለዚህ መጀመሪያ ላይ ኮቪድ ሲመጣ ድንጋጤ ውስጥ ነው ያለ ነው አራት ወር አየነው ነው የከፈትነውን ጋለሪ እዚህም ዘጋን፣ ለንደንም የነበረውን በቃ ከቤት መስራት ጀመሩ። እና ያው እንደ ሁሉም ቢዝነስ ምንድን ነው ማድረግ ያለብን ብለን ከባልደረባይ ጋር በምናስብበት ጊዜ አይ ይሄ ነገር በቃ እንደምንም ብለን መወጣት አለብን። የዛሬ አመት ሴፕቴምበር በቃ የኛን የዲጂታል እምትለውን ፕላትፎርማችንን በሙሉ አፕግሬድ አደረጉ ለንደን ያሉትና ያ ምን ያደረገልን ቤቱ ተቀምጦ መገብየት ለሚፈልገው ክላይንት አመቻችንለት እና የሚገርም ቀስ በቀስ ክላይንት እንግጅ እያደረግን መጣ። የእኛም የመጀመሪያ የነበረም ፍርሃት እየቀነሰ መጣ። ለምን መሸጥ መጀመር እና በአጭሩ እውነት ለመናገር እኛ አልተጎዳንም። እንደውም ያለፈው አመት ፕሮባብሊ በስት የል ለአዲሱ አይናት ለቢዝነሳችን ያለፈው አመት ነበረ። እርግጥ ያው ሰው ጋለሪ መምጣት ባይችልም አሁን አዲስ አበባ ከአንድም ሁለት ቦታ ፎቅ ውስጥ ያለ ነው ፌርም አሁን እኔ ከዱባይ ገና መመለሴ ነው። እንደዚሁ ሰው መጥቶ አይቶ የሚገዛበት ፌር ለአለም የመጀመሪያ ጊዜ ነበረው። እሱም ሄደን ተሳትፈን እሱም ጥሩ ውጤት ነበረው። በእኛ በኩል ለመናገር የመጀመሪያ የፈራ ነው። እሱ ሁሉ ተቀርፎ አሁን ያለንበት ቦታ ጥሩ ነው ብዬ ነው። በክብረ ወሰንነት የተያዘ ሽያጭ የሚባለው ምን ያክል ነው? የኢትዮጵያ በኛ በእኛ በኩል ያለውን ከምል የኢትዮጵያን አርቲስቶች ዛሬ የደርሰዋል ብዬ ይህን መልስ ብመልስ ደስ ይለኛል። የፍርሃት ነገር ሳይሆን አሁን ያሉት የኢትዮጵያን አርቲስቶች ጁሌ ምረቱን ሳት ቆጥር ከአስር ሺህ ሀያ ሺህ አምሳ ሺህ ከመቶ ሺህ ዶላር በላይ ሁሉ የሸጡ አርቲስቶች አሉ። እርግጥ ሁሉም ከኛ ጋር አይደሉም። ግን በዚህ ዋጋ አሁን ለዩሮፒያን አርቲስቶች ወይም ለአሜሪካን አርቲስቶች ኢዝ ኖ ብግ ዲል። አሁን ነው የአፍሪካን አርቲስቶች እንደዚህ አይነት ዋጋ፣ አዳዲስ ዋጋ መስበር የጀመሩት በተለይ ዌስት አፍሪካ ያሉት እና ሳውት አፍሪካ ያሉት ሚሊዮንም በላይ እየሸጡ አሉ። ነጮችም ወይም ደግሞ ከናይጄሪያ ከጋና ያሉ አርቲስቶች በዛ በዛ ዋጋ ሁሉ መሸት ጀምረዋል። እዚህም አዲስ አበባ ብንሸጥ ትንሽ እንትኑን ዲስቶርት የሚያደርገው ምንድን ነው? እኛ በብዛት የምንሸጠው ውጭ ያሉ ሰዎች አይተው ኦንላይን አይተው ነው በኛ የሚገዙት እና ስለዚህ የኛ ትንሽ ችግራችን አሁን እዚህ አዲስ አበባ ያለ ምንድን ነው፣ ዋጋችሁ ተወደደ፣ ለምንድን እናንተ ዋጋ ወደላ የሚወጣ ሁ ይሉናል። እኛ ደግሞ መሸጥ አቅቶን አይደለም። ገባ የአንድ አርቲስት ዋጋ በየጊዜው እየጨመረ ተቀባይነት እስካለው ድረስ ድማንድ እስካለ ድረስ ዋጋው እየጨመረ እየጨመረ እየጨመረ ነው የሚሄደው፣ እና ያንን ተከትለን ነው ይሄ ያለ አለም ላይ ያለ አሰራር ስለሆነ እና ዋጋ እውነት ለመናገር የዛሬ አስር ዓመት የዛሬ አስራ አምስት ዓመት የነበረ እና አሁን ያለው ዋጋ በህይወት እንኳን የሌሉት እንደ እስክንድር ቦጎስያን እንኳን የነሱ ስራ አሁን ለጨረታ እንኳን ለንደን ሲወጣ ከመቶ ሺህ ዶላር በላይ ሁሉ ተሸጠዋል ነባ ሪ አሁን ያለው ጥሩ ጊዜ ነው። ውጭ የሚሳተፉ አርቲስቶች በተለይ ጥሩ ነው ነው ምለው። አንድ የመጨረሻ ጥያቄ፣ የኢትዮጵያዊ ስነ ጥበብ ወይም ስዕል ጉዳይ ሲነሳ በተደጋጋሚ የሚጠሩ ስሞች አሉ። የዓለም ሎሬት ሜትር አፈወርቅ ተክሌ፣ እስክንድር ቦጎሲያን፣ ገብረ ክርስቶስ ደስታ እያለ መዘርዘር እንችላለን። ስለ መጪው ትውልድ ትንሽ እናውራ። በእንቅስቃሴ ውስጥ ስትመለከት ተስፋ የሚጣልበት አይነት ነው ወይ እንደነዚህ ስማቸውን ሁሌ እንደምናነሳቸው ሰዓሊያን የሚጠሩ ዝናቸው ከፍ የሚል ወጣቶች ይመጣሉ የሚል ተስፋ አሳለሁ ወይ እኔ በሱ ምንም አልጠናጠርም ምክንያቱም በቂ በቂ የሆኑ አርቲስቶች አሉ ዛሬ ኢትዮጵያ ያፈራቻቸው አሁን የጠራሃቸው ሶስቱ እነዚህ አንጋፋ አርቲስቶች አሁን እንኳን ነው ስራቸው ካረፉ በኋላ እንኳን የሚሸጥበት ዋጋን አልፎ የሚሸጡ ወጣት ኢትዮጵያን አርቲስቶች አሉ ያ የሚያሳየው ገባ ተቀባይነት እያገኘ ነው። የዓለም የአርት ገበያው አሁን ገባ? ፎከስ በጣም አፍሪካ ላይ እና የአፍሪካን አርቲስቶች ላይ አተኩሯል። ለምን የአፍሪካ ከአምሳ አራት ሀገር በላይ ነው ገባ? እያንዳንዱ አገር ስንት ብሄር አለው? ስንት ስንት ነገር የሚያፈራ ነው እና በኢትዮጵያ በኩል ካየኸው ብዙ ብዙ ብዙ ከኛም ጋር የሚሰሩ ከኛም ጋር የማይሰሩ የሚገርሙ የሚገርሙ የሚገርሙ ወጣቶች አፍርታለች ኢትዮጵያ የኢትዮጵያ ችግሯ የሁሌም ብለው አርቲስት አደለም ገባ ስሟን ሊያስጠሩላት የሚችሉ ማዕት ማዕት ማዕት የተፈጠሩ አርቲስቶች አሉ ብቃት ያላቸው እውቀት ያላቸው ትምህርት ያላቸው ችግሩ ገባ አሁን ኢትዮጵያ በእኛ በኩል ልክ እንደኛ የሚሰራ ሶስት አራት አምስት ጋለሪዎች አሁን አዲስ አበባ ይቋቋሙ እና እነዚህ ጋለሪዎች ገባ፣ ከኛ ጋር የማይሰሩ ሌሎች አቅም ያላቸውን እነሱን ሁሉ ቢያሳትፉ ደግሞ ተመልከት፣ የትናየት መድረስ እንደምንችል። ግን አሁን በቃ ትንሽ እኔ መንግስትን ክሪቲሳይዝ ለማድረግ አይደለም፣ ግን መመቻቸት ያለበት ነገር አለ። ይሄ ገና ዳዴ የሚል ሴክተር ነው ገባህ? ገና ገና ከመሬት ላይ መነሳት የሚሞክር ነው። እና አንተ ገና ዳንዴ የሚልጅ የኮረኮብከው የትም አይደርስም። ገባ ሰው ኤንካሬጅመንት ይፈልጋል፣ ኢንሴንቲቭ ይፈልጋል። ምን እናድርግ እኛ ቱሪስት እዚህ ሀገር እንዲመጣ ይፈልጋል። አንድ ቱሪስት መጥቶ በአስር ሺህ ዶላር በአስር ሺህ በአስራ አምስት ሺህ ገዝቶ ቢሄድ ገባ አርቲስቱ ብቻ አይደለም ጋለሪው ብቻ አይደለም ሀገሪቷም ተጠቃሚ ነች። ገባ እነዚህ ደግሞ አራት አምስት ጋለሪ አሁን እንደኛ እዚህ ቢኖር ምንድን ነው የሚሆነው? አሀ አዲስ አበባ አንድ እንቅስቃሴ አለ ብሎ ነው። ይሄ በተለይ ቶሎ ሄዶ ቀድሞ ከሰው ሁሉ ቀድሞ አይቶ መግዛት የሚፈልገው ምንም ፕሮሞሽን አይፈልግም። እንቅስቃሴ አለ አዲስ አበባ በሮ ነው። ከሰው በፊት መምጣት የሚፈልገው ለምን? ጥሩ ነገር እውነት ለመናገር በርካሽ ገዝቶ ስለሚሄድ ነው። ገባ እኛ ይህንን እናቃለን። ስለዚህ እዚህ ነው መሬት ላይ መሰራት ያለበት ትንሽ የጎደለው እንጂ ኢትዮጵያ በጣም በጣም በጣም ብዙ ወደፊት ታያለህ። አምስት ዓመት አስር ዓመት ውስጥ ስም የሚያስጠሩ አርቲስቶች አሉ። ምንም በዛ በኩል ችግር የለም። እጅግ በጣም አመሰግናለሁ። አቶ መሳሄል ልዑል ከአዲስ ፋይን አርት መስራቾች መካከል አንዱ ነህ። ስለ ኢትዮጵያን ስነ ጥበብ ግብይትና የዓለም ድርሻ እንዲሁም ተያያዥ ጉዳዮች ስለ አወግሀን ስለነገርከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። እኔም በጣም አመሰግናለሁ። በራሴና በራኬፕስ እና የለንደን ቲማችን በተለይ በእነሱ የሚሰሩት ስራ አሁን በጣም በጣም በጣም የሚደነቅ ነው። በእኛ በኩል ይህንን ቃለመጠየቅ ስላዘጋጀ የነሱም በራሴም ስም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ Shagadaya አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የነገሶ ይበለን። መልካም ምሽት ይሆንላችሁ።